ዋዲ ሰመ ኢየሱስ ዘያድኅኖሙ ለሕዝቡ እማጢአቶሙ ያድነነ ባይሉ ወይሥራይ ኃጢአተነ ስመ ጥዩቅ አይምርናሁ ከማ አምላክ ውእቱ ዘኮነ ሰብእ ሎቱ ስባት እስከ ለዓለም ኦ ዝንቱ መንክር ልደት አምላክ እማርያም ቅድስት ድንግል አግመረቶ ወለቃል ይቀደሞ ዘር ለልደቱ ወይ አማሰነ በልደቱ ድንግልና ማባ ወጻ ቃል ዘይን በለ ድካ ወምድንግል ተወለድ ዘይን በለ ህማም ሁለቱ ሰገዱ ሰባ ሰገል አምጸው ወጣነ ከማምላክ ውእቱ ወርቀ እስመ ንጉስ ውእቱ ወከርቤ ወከርበ ዘይፋ ለሞቱ ማህያዊ በእንቲአነ ተወክፈ በፈቃዱ አሐዱ ውእቱ ባሕቲቱ ኄር ወመፍቀሪሰብ ሳሊለነ ቅድስት